ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማ እግዚር ነኝ በመስተንግዶና በመሪ አሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናምሻችሁ። ዛሬ ማርች 8 የሴቶች ቀን በመላው ዓለም በመከበር ላይ ይገኛል። ልክ የዛሬ መቶ ዓመት የካቲት አራት ቀን 1909 ዓ ም ዘውድ ጭነው የነበሩት የመጀመሪያዋ ሴት ኢትዮጵያዊት የሀገር መሪ ግርማዊት ቀዳማዊት ንግስተ ነገስታት ዘውዲቱ ናቸው። ኢትዮጵያን ከ13 ዓመታት አስተዳድረዋል። የመጀመሪያዋ እና የመጨረሻዋ ባይሆኑም ኢትዮጵያን ያስተዳደሩ ንግሥት ዘውዲቱን ታሪክ ይዘናል። ዛሬ ደግሞ ዓለም አቀፉ የሴቶች ቀን ማርች ኤትን በማስመልከት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንንም ጠይቀናል። ኤልሳበር ይሁን እዚያ ሀገር ከመጣው 16 ዓመት ሴትነት፣ ውበት፣ እናትነት፣ እህትነት ሁሉንም ሴትነት እንዳያያዝህ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲስ ባወጣው የሰብአዊ መብት ዘገባው በኢትዮጵያ የሚታዩ መጠነ ሰፊ እስራቶችን በሀገሪቱ የተላለፈውን የአስቸኳይ ጊዜ አዋጅና እየጠበበ መጥቷል ያለውን የፖለቲካ የመናገር ነፃነት አውግዞ ማስተካከያ እንዲያደርግ ጠይቋል። not to criticize but to raise the issue and hopefully deal with it. Uh, the, uh, United United States States. States. the United States embassy Nicholas Barnett Nacho የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት በቅርቡ ይፋ ያደረገውን የ2016 የዓለም ሀገሮች የሰብአዊ መብቶች አያያዝ ዘገባ በኢትዮጵያ ላይ ያተኮረውን ክፍል የኢትዮጵያ መንግስት ሚዛናዊ አይደለም ብሏል። በተደጋጋሚም እንደተገለጸው እና መንግስት የተሰማውን ሀዘን በኢትዮጵያ ህዝብ ስም ለህዝቡ የገለጸበት ሁኔታ ነው ያለው። እና የአንድም ሰው ህይወት ቢሆን ትልቅ ዋጋ የሚሰጠው ጉዳይ ነው የሚሆነው እና የኢትዮጵያ መንግስት የኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ናቸው። ሌሎች ዘገባዎች አሉ። አዎ፣ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ በድጋሚ ዜናውን የሚሽላቸው የቀረብኩት መስታወት አራጋው ነኝ። የደቡብ አፍሪካ መንግስት ከዓለም አቀፍ ወንጀል ፍርድ ቤት አባልነት መውጣት እንፈልጋለን ብሎ ለፍርድ ቤቱ የላከውን ማስታወሻ በይፋ በሳበው በማግስቱ ከፍተኛ የህግ ምሁራን በአባልነት እንድትቆይ ትግሉን ገና መጀመሩ ነው ሲሉ ተናገሩ። የደቡብ አፍሪካ መንግስት እርምጃውን የወሰደው ባለፈው ወር የሀገሪቱ ፍርድ ቤት ጉዳዩ በምክር ቤት ማለፍ የሚገባ ሆኖ ሳለ የመንግስቱ ካቢኔ ለአይሲሲ መላኩ ህገ መንግስቱን የሚጥስ ተግባር ነው ብሎ ብይን ከሰጠ በኋላ ነው። በወቅቱ የህግ ከበሬታ ተሟጋቾች የፍርድ ቤቱን ብይን ትክክለኛውን የህግ ሂደት ለመከተል ቁርጠኛ መሆኗን የሚያሳይ በመሆኑ ተደስተውበታል። በሌላ ወገን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፈረሙትን አዲሱን የጉዞ እገዳ በተመለከተ በተከፈተው ሙግት በሚቀጥለው ሳምንት መከራከሪያዎቹ እንዲቀርቡለት የፌዴራል ፍርድ ቤት አዘዘ። ወደ አፍጋኒስታን ስናመራ ደግሞ ዛሬ አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ከሁሉም ትልቁ ወታደራዊ ሆስፒታል ሐኪሞች መስለው የገቡ የታጠቁ ነውጠኞች ጥቃት አድርሰው ቢያንስ ሰላሳ ሰዎች ገድለው ብዙዎችን ማቁሰላቸው የሀገሪቱ የመከላከያ ሚኒስትር አስታወቀ። የአፍጋኒስታን የጸጥታ ኃይሎች ፈጥነው በመድረስ ሆስፒታሉን ከበው ለአንድ ሰዓት ያህል ተቆጣጥረውት የቆዩትን አጥቂዎች በሙሉ ደምስሰዋል። በመሀል ካቡል በሚገኘው አራት መቶ አልጋዎች ባሉት ሆስፒታል መግቢያ ላይ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ አውቶማቲክ መሳሪያ ቦምብና አጥፍቶ መጥፊያ ፈንጂ የያዙ በርካታ አጥቂዎች ህንፃውን ወረው ጥቃት መክፈታቸውን እማኞች ገልጸዋል። ኢላማ ያደረጉትም ታካሚዎችንና የሕክምና ሰራተኞችን ሲሆን ከዚያ በኋላ የአፍጋን ኃይሎች ደርሰው ተታኩሰው ገድለዋቸዋል። አፍጋኒስታን ያለው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ተልእኮ ተጠሪ ባወጡት መግለጫ የሀገሪቱን የጸጥታ ኃይሎች መደገፋችንን እንቀጥላለንም ብለዋል። ወደ ዋናው ጋቢና ቪኦኤ ፕሮግራማችን ልመልሳቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ በዛሬው ዕለት በመከበር ላይ ያለውን ዓለም አቀፍ የሴቶች ቀን በማስመልከት በርካታ አሜሪካውያን ሴቶች የክፍያ አለመመጣጠንና ሌሎች የፆታ አድሎዎችን ለማጉላት ስራ ሳይገቡ ሴቶች የሌሉበት የስራ ቀን በሚል ዘመቻ ተሳትፈዋል። ሄኖክ ሰማስኬር ተጨማሪ አለው። በጥሮር ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስራ በጀመሩ ማግስት በርካታ ሴቶች በዋሽንግተን ዲሲ ትልቅ ሰልፍ አድርገው ነበር። ለሴቶች እኩል ዕድሎች ይኑሩ፣ የፆታ የደሞዝ ልዩነት ይቅር የሚሉና ሌሎች መልእክቶችን ይዘው ድምፃቸውን አሰምተዋል። ቬኔሳ ካርደናስ የሁለት ሴት ልጆች እናት ናት። ሴቶች በዩናይትድ ስቴትስ ብዙ ጊዜ በፈጀ የመብት ትግል አሳልፈዋል። ሆኖም እነዚህን መሰናክሎች እስካሁን አልሰበርናቸውም። ሴት ፕሬዚዳንት እስካሁን አልመረጥንም። የክፍያ አድሎ አለብን። በራሳችን በማንነታችን ሳንሸማቀቅ ቆዳችን ሳይጠበን ሳይሰፋንም በልካችን መኖር እንፈልጋለን። ዛሬም እነዚህ ትግሎች አሉ። ዛሬ ታዲያ የዓለም አቀፍ የሴቶች ቀን ሲከበር ሴቶች የምጣኔ ሀብት ጥቅማቸውና ሚናቸውን ለማጉላት በዓለም ዙሪያ ሥራ ሳይገቡ እንዲውሉ የመብት ተሟጋቾች ባካሄዱት ዘመቻ በርካቶች ተካፍለዋል። እኛ ጋቢናዎች በዋሽንግተን ዲሲ አካባቢ ደግሞ ተዘዋውረን ኢትዮጵያውያንን በዚህ ረገድ አነጋግረናቸዋል። ኤልሳበር ይሁን እዚያ ሀገር ከመጣሁ 16 አመት። ሴትነት፣ ውበት፣ እናትነት፣ እህትነት ሁሉንም ሴትነት እንዳያያዝህ ነው እንዳያያዝህ ነው ስል ሁሉ ጋር ቻሌንጅ ይኖራል፣ ስትሮንግነት ይጠይቃል። ጎበዝ ስለሆንኩኝ ሁሉንም ቻሌንጅ አረጋለሁ ብዬ አስባለሁ። ለወጣት ጄኔሬሽን ማስተላለፍ እንፈልገው በራሳቸው ትልቅ እምነት እንዲኖራቸው ከጎበዙና ከበረቱ ምንም አይነት ነገር ማሸነፍ እንደሚችሉ በሚቻላቸው በራሳቸው ዲፔንድ እንዲኖራቸው ማረቅ፣ ትምህርታቸውን መማር በሴት ልጅ ያኮራል። የራሳቸው ኢንካም ቢኖር ያኮራቸዋል፣ እና ደግሞ ጥሩ ሚስት መሆን ደግሞ ያኮራል። ሴት ማለት ጎበዝ፣ ጠንካራ፣ ከወንድም ጋራ መፎካከር የምንችል ወንድም የሚሰራውን ያቃተን ነገር እስካሁን ስለሌለ እንግዲህ ስድስት ሰባት ወንድ ነኝ ብዬ አስባለሁ ራሴ ሴትና ወንድ ትልቁ ትልቁ መመክራት በራሷ እምነት እንዲኖራት ኩራት እንዲኖራት በሀገሯ እና በባህሏ እንድትኮራ የሰው ክብር የሰው ፍቅር እንዲኖራት፣ ያን ነው ልነግራት የምችለው። ከእናትነት ሴትነት ማለት በጣም የሚያስደስት ነገር ነው። እናትነት በጣም ብዙ ነገር የሚገለጽበት ነው። ጥንካሬ የሚገለጽበት ነው። ሴትነት ሴትነት ኩራት ነው። እኩልነት ነው። ከወንድ ወንድ ሚን ሴት የበታችነት ድሮ ቀረ። ወንድ የበላይነት ድሮ ቀረ። አሁን እኩል ነን እና ሁላችንም በእኩልነት ጠንክረን ትልቅ ደረጃ መድረስ እንችላለና እና ሴትነት ክብር ነው። በክብርነት ሁሉንም መስራት የምንችል ከወንድ እኩል የምንሳተፍ ነን። ሁሉም እኩል ሆነው መብታቸውን አስከብረው መስራት ሰርተው ራሳቸውን ችለው ማሸነፍ በዱሮ ሰርታ እራሷን ልጆቿን ማሸነፍ ነው። ተመካክረው አንቺ ትብሽን የትብሽ ተባብለው ከወንዱ ጋራ መስራት ነው። ዛሬ እኩልነት ሆኗል። እሱም እሷም እኩል ተረዳድተው መስራት አለባቸው እባላለሁ። የሴቶች ሴቶች ድቢ ሞር ሰለብሬት መደረግ አለባቸው ብዬ አስባለሁ። መከበር አለባቸው ቢካዝ ሴቶችንን እናት እህት ነው ዋይፍ አዘ ዳውተር ሳምንትም ቢያንሰን ነው ሴት በአንበሳ መመሰል ትችላለች። በአንበሳ በመሰላትም ያንሳል ብዬ አስባለሁ። ውመን ካሪ ላ ወይ ስና የፋሚሊ ብቻም ሳይሆን ወርል ሴት ናዘር ሴትን መደጋገፍ በጣም አለብን፣ ማበረታታት አለብን። ዋን ናዘር በእናቱ ማየት አለበት፣ በእህቱ ማየት አለበት እንደዛ አይነት ደረጃ ላይ ወንድ እስከሆነ ድረስ ወንድ ነኝ እስካለ ድረስ እና ወንድ ረፕረዘንት እስካደረገ ድረስ ሴት ልጅ እንትም ማለት ለእኔ እንኳን ወንድነት አይመስለኝም። ሰው እንደዛ አይነት ሰዎች በእኔ አይን ወንዶች አይደሉም። የወንድ ስራ አይደለም ሴት ልጅ ማንሳት። ሴት ልጅ ማበረታታት፣ ሴት ልጅ መውደድ ነው የወንድ ስራ እንጂ ሴት ልጅ መደብደብ፣ ሴት ልጅ ላይ እጅ ማንሳት ምናምን የወንድ ነገር የወንድ ስራ ነው ብዬ ከወንድ ጋርም እንደዚ አይነት ሰዎችን አልቀላቀል። በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን የሰጡት አስተያየት ነው። በዩናይትድ ስቴትስ ሴቶች ለፖለቲካ ስልጣን በህዝብ መሪነት እንዲመረጡ የሚሰራ ኤሚሊስ ሊስት የሚባለው እንቅስቃሴ ውስጥ የምትሳተፈው ሬቸል ቶማስ በትግላቸው የተገኙ ስኬቶች እና ወደፊት የሚጠብቃቸውን ስራ እንዲህ ትገልጻለች ሪ ሃፍ ንትሪ ት ናው ር ስ 20 የሀገሪቱን ግማሽ ህዝብ ወክለን ሳለ በኮንግረስ ሴቶች ያላቸው ውክልና 20 ከመቶ ብቻ ነው። በቂ አይደለም። በዚህ ሁኔታ ሴቶችን የሚደግፉ ፖሊሲዎችን ማጽደቅ ይከብደናል። የሴቶችን የምጣኔ ሀብት ተሳትፎ ማጠናከር፣ በችሎታቸውና በእውቀታቸው ማግኘት የሚገባቸውን ሁሉ እንዲያገኙ እንዲያድጉና እንዲበለጽጉ ከወንዶች እኩል በውሳኔ ጠረጴዛዎች መቀመጥ አለባቸው። ሜ ቆፍፊኩች ናፍቲ ስናቦች አልቢጋቸኖ ላቦ እንቱንደን Hello, Jigjiga. Hello, Goday, Hello, Gabri Dahar. Hello, Dagahbour. Hello, diridabe Hello, shini Gabina VOA. Gabina. Gabina. Gabina. One yes. day, Gabina VOA. Gabina. Gabina. Gabina. Gabina, Gabina. Oh. የዛሬ 134 አመት፣ በስድስት ወሯ ለጋብቻ የታጨችውና በስድስት አመቷ ለ12 አመት አዳጊ ወጣት የተዳረችው ኢትዮጵያዊት ማን ናት? ዛሬ ማርች ስምንትን ወይም ማርች ኤትን ምክንያት በማድረግ በኢትዮጵያ የሴት ንግስት ዘውዲቱ ምኒሊክን ታሪክ ንጉስ ያክሊሉ ያጫውተናል። የዚህ ልዩ ዝግጅት ባለ ታሪክ አዲስ አበባ ህንፃ አስገንብታ ለኢትዮጵያውያን ሴት እናቶች ማዋለጃ ሆኖ በሆስፒታልነት እንዲያገለግል አበርክታለች። የባሮች ነጻነት ደንብን በማውጣት ለዜጎች እኩልነትና ሰብአዊ መብት መከበር የማይተካ ሚና ተጫውታለች። ካከናወኑት ተግባራት ውስጥ በዘመናቸው ስለ ባሮች የነጻነት ደንብ በዛው በ1916 ዓ.ም የወጣበት አብይ ተግባር ነው። እዚህ ላይ ምናልባት ማንሳት ያስፈልጋል ብዬ የማስበው በዚህ የባሮች የነጻነት ደንብ በዛ ዘመን የነበረው ማለት ነው። አንዳንዶች በመጽሐፍ መልክ እንዲታተም ተደርጎ በልዑል አልጋ ወራሽ ራስ ተፈሪ አማካይነት እሳቸው ባለሙሉ ስልጣን ነበሩ እና በዛን ጊዜ ስልጣኔ እርምጃ ነው እያለ ሁሉም ምስጋና አቅርቧል። ብላታ መርሴ ሀዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ በንግስ ዘውዲቱ ዘመን ብለው በጻፉት ጽሁፋቸው ውስጥ እንደጠቀሱት ባለ ብዙ ባህሮች የሆኑት ሰዎች በልባቸው ቅሬታ ገብቶ አዘኑ። ለምሳሌ ጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ በዚያው ሰሞን የልባቸውን ቅርታ በጨዋታ ላይ ሲናገሩ እንግዲህ፣ ምን አለ አልታዬ አልታዬ፣ ወርቅ ሚስታቸው ናቸው፣ ወደ ወንዝ እየወረደች ውሃ መቅዳት ነው እኔም እንጨት እየፈለጥኩ አቅርብላታለሁ አሉ እየተባለ ሲወራላቸው የከረመበት ሁኔታ ነው ያለው። እና አንዱ የባሮች ነጻነት ደንብ ትልቁ ተግባር ነው። ጋዜጠኛ ሄኖክ ያሬድ ፈንታ፣ ለመሆኑ ዛሬ ማርች ኤይት እንዲህ እየተዘከረች ያለችው ታዳጊ ወጣት ማትሆን ልክ የዛሬ መቶ ዓመት የካቲት አራት ቀን ሺ ዘጠኝ መቶ ዘጠኝ አመተ ምረት ዘውድ ጭነው የነበሩት ቀዳማዊት ንግስተ ነገስታት ዘውዲቱ ናቸው። ኢትዮጵያን ለአስራ ሶስት ዓመታት አስተዳድረዋል። በጊዜው እንደ ዛሬዎቹ የእንግሊዝ ጠቅላይ ሚኒስትሮች ይታዩ ከነበሩት ከአልጋ ወራሽ ተፈሪ መኮንን ጋር በመሆን ብዙ ስራዎችን ሰርተዋል። ለምሳሌ ኢትዮጵያ የዓለም መንግስታት ማህበር ወይም ደግሞ ያሁኑ የተባበሩት መንግስታት ማህበር መስራች አባል እንድትሆን አድርገዋል። በዚህም ዛሬ ኢትዮጵያ የጸጥታው ምክር ቤት ቋሚ አባል እንድትሆን የሚያስችለውን ጎዳና አመቻችተዋል። የኦሎምፒክ መንፈስ በኢትዮጵያውያን አእምሮ ውስጥ እንዲሰርጽ በማሰብ አልጋ ወራሽ ተፈሪ መኮንንን ወደ አውሮፓ ለመላክ ሲያስቡ ይሂዱ አይሂዱ የሚል ድጋፍም ተቃውሞም በመነሳቱ መሳፍንቱንና መኳንንቱን ሰብስበው ድምፅ ካሰጡ በኋላ ይሂዱ የሚለው ድምፅ ስለበለጠ ተፈሪ መኮንን ፈረንሳይ ሄደው የዛሬ ዘጠና ሶስት ዓመት በዚያ የተካሄደውን የኦሎምፒክ ስፖርት ውድድር አይተው ተመልሰዋል። መመልከት ብቻ ሳይሆን በአውሮፓ እየተዘዋወሩ የስራ ጉብኝት አድርገዋል። በዚህ በኦሎምፒኩ መሰረት ኢትዮጵያ ከ1948 ዓ ም ጀምሮ የኦሎምፒክ አባል ሆና እስከ ዛሬ ድረስ በርካታ ወርቃማ ድሎችን እያስመዘገበች ትገኛለች። ወደ ጋብቻው ታሪክ ልመለስ። ከዛሬ 45 ዓመት በፊት የዳግማዊ ሚኒሊክ መታሰቢያ ድርጅት ታሪከ ዘመን ዘዳግማዊ ሚኒሊክ በሚል ርዕስ ያሳተመው የጸሐፌ ትእዛዝ ገብረስላሴ ታሪካዊ መጽሐፍ አጼ ዮሐንስ አጤ ምኒሊክ ልጃቸው ዘውዲቱን ለልጃቸው ለአርያ ሥላሴ እንዲድሩላቸው መጠየቃቸውን ያስረዳል። ሽማግሌዎቹም እነራስ አሉላ ነበሩ። በዚያ ወቅት አጼ ዮሐንስ የትግራይ ንጉሥ፣ አጤ ምኒሊክ ደግሞ የሸዋ ንጉሥ ነበሩ እና ታዲያ በዚሁ መሠረት እሽና እሽን ሁለቱ ነገሥታት ወረይሉ ደሴ ዙሪያ በምኒሊክ ቤት ተገናኝተው ከጨረሱ በኋላ ጋብቻው የዛሬ 134 ዓመት ማለትም በ1875 ዓ ምት በወግ በማዕረግ ተፈጽሟል። ቀደም ሲል እንደተገለጸው በወቅቱ ዘውዲቱ የስድስት ዓመት ከመንፈቅ አርያ ሥላሴ ዮሐንስ ደግሞ የ12 ዓመት ወጣት ነበሩ እና በዚህ ጊዜ አባት ምኒልክ አጤ ዮሐንስን እንደ ውኮ ልጅ ነች አሉ ልጃቸውን አፄ ዮሐንስም በአንቀልባም ቢሆን አዝለን እንወስዳታለን አሉና፣ ጋብቻው ብቻው ቀደም እንደገለጽኩላችሁ በወግ በማዕረግ ተፈጸመ። አንቺም ልጅ እኔም ልጅ ተጋቡ ይሉናል፣ የተሰቀለውን ማን ያወርድልናል ተብሎ መዘፈኑን ግን አላነበብኩም። ጋብቻ እንዴት በስድስትና በአስራ ሁለት ዓመት ዕድሜ ይፈጸማል? ይሄ የእናንተም ይንም ጥያቄ ነው። ተክለጻድቅ መኩሪያ ዐፄ ቴዎድሮስ በተሰኘው መጽሐፋቸው ጋብቻው ፖለቲካዊ ጋብቻ ስለሆነ ነው ይላሉ። ንግሥተ ነገሥታ ዘውዲቱ በመንግስት አስተዳደር ውስጥ ሲጠቀሱ ብዙ አይሰማም። ለመሆኑ እንደው ለመሆኑ ብዬ እስኪ እኔው ራሴን በራሴ ልጠይቅ። ለመሆኑ አጤ ምኒልክ አረፉበት ከ1906 ዓ ምት ጀምሮ እስከ 1923 ቀዳማዊ ኃይለ ስላሴ እስከነገሱበት ጊዜ ድረስ ያለው አስራ ስድስት አመት ወዴት ሄዶ የት ገብቶ በየትኛው ሚሌኒየም ተካቶ ነው ብለን መጠየቅ ይገባናል። ለመሆኑ የታሪክ ምሁራንና አፍቃሪዎች ለሴቶች መብት መከበር እንዲሁም ለእኩልነታቸው ቆመናል የሚሉ ድርጅቶች በዚህ ጉዳይ ላይ ምን ይሉ ይሆን? ሌላው ቀርቶ ከአርባ ዓመት በፊት ንግሥተ ነገሥታት ዘውዲቱ መታሰቢያ ሆስፒታል እየተባለ ይጠራ የነበረው ሕንፃ በደርግ ዘውዲቱ መታሰቢያ ሆስፒታል እንደተባለ ዛሬም አለ። የሆስፒታሉን ታሪካዊነት የሚገልጸው የቱ ይሆን? ዘውዲቱ ወይስ ንግሥተ ነገሥታት ዘውዲቱ የሚለው? በዚህ ስ ላይ ምን ትላላችሁ ለማለት ነው። ተባባሪዬን የአንጎለላውን ሀብቴ ገብረ ማርያምን አመስግኜ ልሰናበት። አቤት በሉኛ ቤት ስሙ አቤት አቤት በሉና ቤት እየተከታተላቸው የምትገኙት ጋቢና ቪኦኤ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲስ ባወጣው የሰብአዊ መብት ዘገባው በኢትዮጵያ የሚታዩ መጠነ ሰፊ ስርዓቶችን፣ በሀገሪቱ የተላለፈውን የአስቸኳይ ጊዜ አዋጅና እየጠበበ መጥቷል ያለውን የፖለቲካ የመናገር ነጻነት አውግዞ ማስተካከያ እንዲያደርግ ጠይቋል። አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት ኃላፊ ዘገባው ማንንም ለማሳነስ እና ለመተቸት ሳይሆን፣ የሰብአዊ መብት ሁኔታዎችን በዓለም ዙሪያ ለማጉላት ነው ብለዋል። መለስካቸው አመሃ ስርስሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ የሚያወጣው ይህ በሰብአዊ መብቶች አያያዝ ላይ ያተኮረ ዘገባ የቀደሙትን አመታት ሁኔታ ከዛሬ ጋር የሚያወዳድር ሰነድ እንዳልሆነ አበክረው ይገልጻሉ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ዛሬ ከቪኦኤ ጋር ባደረጉት ቆይታ ባርኔት ባሳለፍነው ሳምንት መጨረሻ ይፋ የሆነው በ2016 በዓለም ዙሪያ የሰብአዊ መብቶችን አያያዝ የሚዘረዝረው ዘገባ የሚያሳየው የዚያን ዓመት ብቻ ነው። ማንም ግን ወደ ኋላ ተመልሶ ያለፉትን ዓመታት ዘገባዎች እየተመለከተ ከአዲሱ ዘገባ ሊያወዳድር ይችላል። በኢትዮጵያም ላይ የወጣውን ዘገባ በዚህ መልኩ ይችላል ያሉት ባርኔት፣ ይሁንና የዩናይትድ ስቴትስ መንግስት እነዚህን ዘገባዎች ሲያወጣ ዓላማው ምን እንደሆነም ጠቁመዋል። በአጽንኦት መናገር የምፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም፣ ጉዳዩን በማንሳትና መፍትሔ ለማግኘት ተስፋ በማድረግ ነው። የኢትዮጵያ መንግሥት ሕዝቡን ያሳሰቡትን ጥያቄዎች በመመለስም የማይናቁ ተስፋዎችን መስጠቱን እንደገና ለማስታወስ እፈልጋለሁ። ሂደቱን በቅርበት እየተከታተልን ነው። ከነዚህ በገዢው ፓርቲና በተቃዋሚዎች መካከል ከሚደረጉ ውይይቶች ተጨባጭ ውጤቶች ይገኛሉ ብለን እንጠብቃለን። ቃል የተገቡ ውጤቶችም ተግባራዊ እንደሚሆኑ ተስፋ እናደርጋለን። ግን ይህ ይሆናል ያ አይሆንም እያልን ከወዲሁ መደምደም አንችልም። መጠበቅና ማየት ይኖርብናል። የ2016 ዓ ም የሀገሮችን የሰብአዊ መብቶች አያያዝ የሚተነትነው ይህ ዘገባ ወደ 200 የሚጠጉ ሀገሮችን የሰብአዊ መብቶች ሁኔታ መመልከቱን በዘገባው መቅድም ተመልክተዋል። የዩናይትድ ስቴትስ መንግስት ህግ አውጪ፣ አስፈጻሚውና ህግ ተርጓሚው ከዚህ ሰነድ አያሌ መረጃ እንደሚያገኙም ይጠቁማል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይም ይህንን ከመዘርዘር አልፈው ሌላም የሚያመለክተው ቁም ነገር እንዳለ ይጠቁማሉ። ዘገባ በተለያዩ መንገዶች ጥቅም ላይ ሊውል ይችላል። ኮንግሬስ ሕግ ሲያወጣ በውጭ እርዳታ ጉዳይ ላይ ሲወስን ይህን ዘገባ ይቃኘዋል። ፕሬዝዳንቱ ከሌሎች አገሮች መሪዎች ጋር ከመገናኘታቸው በፊት ይህንን ዘገባ ይመለከታሉ። መንግሥታዊ ላልሆኑ ድርጅቶች ለዩኒቨርሲቲ ተመራማሪዎች እና ለጠቅላላው ሕዝብም ዘገባው ክፍት ነው። እንደ እውነቱ ዘገባው የአሜሪካ ሕዝብ ለዘገባው የሚሰጠውን ታላቅ ዋጋ የሚያንጸባርቅ ነው። በአጠቃላይ ሲታይ የ2016 ዓ ም ዘገባ በኢትዮጵያ ላይ ያወጣው ክፍልም የሰብአዊ መብቶች ሁኔታን በተመለከተ መልካም ገጽታን የሚያሳይ አይደለም። የዩናይትድ ስቴትስ መንግስት ይህ እንዲቃና ከዚህ በፊት ካደረገው የተለየ እርምጃ የወስድ ይሆን የሚል ጥያቄ የቀረበላቸው ኒኮላስ ባርኔት ሁኔታዎችን በሚከሰቱበት ወቅትና መንገድ መመለሱ እንደሚሻል ያስረዳሉ። ሁኔታቸውን እንዳመጣጣቸውን ይዛቸዋለን። ዲፕሎማሲ ሳይንስ አይደለም። ይህ ተዛምዶ ነው። በአንዳንድ በኩል ሰብአዊ ግንኙነቶችን ይመሰላል እና ለአጋሮች ፍላጎት ምላሽ መስጠት ያስፈልጋል። ስለ ስጋታቸውም ምላሽ መስጠት ተገቢ ነው። ስለሆነም በኢትዮጵያ ወደፊት የሰብአዊ መብቶችን ጥያቄ ለመመለስ ምን ማድረግ እንዳለብን ከወዲሁ መጨነቅ ወደፊት ከጓደኛ ጋር እንዴት መኖር እንዳለብህ ዛሬ እንደ መጨነቅ ያህል ትርጉም የሌለው ነገር ነው። ወደፊትም ምን እንደሚሆን አናውቅም። ቃል አቀባዩ በመጨረሻም ባለፈው ዓመት በሀገሪቱ የተለያዩ ክፍሎች የነበረውን ተቃውሞና የጸጥታ ኃይሎች የሰጡትን ምላሽ በተመለከተ በዘገባው የሲቪል ባለሥልጣናት በጸጥታ ኃይሎች ላይ ቁጥጥር አልነበራቸውም የሚለውን ሀረግ ለተጠየቁት የሚከተለውን ምላሽ ሰጥተዋል። ከመጠን ያለፈ ኃይል በጥቅም ላይ ውሏል ብለን ስናስብ ወይም ተገቢው የሕግ ሥርዓት በተግባር አልዋልም ብለን ስናስብ በግልጽ ተናግረናል። በእነዚህ ጉዳዮች ላይ ተጠያቂነትና ግልጽነት እንዲኖርም ለማበረታታት ከመንግሥት ጋር አብረን ሠርተናል። የኢትዮጵያ መንግሥት ኮሚኒኬሽን ጉዳይ ጽሕፈት ቤት የሕዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለቪኦኤ እንደገለጹት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአውሮፓውያን ዘመን አቆጣጠር የ2016ን የዓለም ሀገሮች የሰብአዊ መብቶች አያያዝ ዘገባን ሲያወጣ በኢትዮጵያ ተፈጥረው የነበሩ ሁኔታዎችን በአግባቡ አልተገነዘበም ይላሉ። ባለፈው ዓመት በኢትዮጵያ ሰላማዊ በሆነ መንገድ ተገቢና ህጋዊ ጥያቄዎችን ያቀረቡ ክፍሎች የነበሩትን ያህል ሁከትን የፈጠሩና አባባሱ ኃይሎችም ነበሩ ይላሉ። መንግስት ደግሞ የህዝቡን ሰላም የማስጠበቅ ኃላፊነት አለበት፣ ሲሉም ይከራከራሉ። ሪፖርቱ ሚዛኑን መጠበቅ አለበት ነው። አሁን ስቴት ዲፓርትመንቱ የሚያወጣው ሪፖርት ሚዛኑን መጠበቅ አለበት። በወቅቱ የነበሩ ጉዳዮችን በአግባቡ ማየት አለበት። የመንግስትንም ሴ መያዝ አለበት። አጠቃላይ ሂውማን ራይትስ ዎች የሚሆን ስቴት ኦፍ ዲፓርትመንት የሚሆን መረጃ የሚሰጧቸው አካላት እነማን ናቸው? ፖለቲካዊ የሆነ ፍላጎት የላቸውም ወይ መረጃዎችን ሲሰጧቸው እነሱም ያነጋግሯቸው ሰዎች መረጃ የሚቀበሏቸው ሰዎች የተለየ ሞቲቭ የላቸውም ወይ የሚለውን ነገር ማረጋገጥ አለበት። በትክክል ጄኒን የሆነ የህብረተሰብ ክፍል ነው ወይንን መረጃ ይሰጣቸው የሚለው ላይ የሁሉንም አካል ግብዓት የወሰደ የተሟላ ሪፖርት አይደለም የሚል ነው ያለውና በዚህ መልኩ ሚዛኑን የጠበቀ መሆን አለበትና ወደ አንድ ሳይድ ወደ አንድ ጎን አጠቃላይ ችግሮችን ያስቀመጠበትና የደፈደፈበት ሁኔታ ነው ያለው። ይሄ ደግሞ ትክክል አይደለም። በዚህ ዘገባ እንደተመለከተው ባለፈው ዓመት በሀገሪቱ ሰላማዊ ሰልፎችን ተከትሎ በተፈጠረው አለመረጋጋት በተለይ በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ዜጎች ተገድለዋል። በመንግስት የተቋቋመውን የኢትዮጵያ ሰብአዊ መብቶች ኮሚሽንን ጠቅሶም በኦሮሚያ ብቻ 28 የጸጥታ ኃይል አባሎችን ጨምሮ 123 ሰዎች ተገድለዋል ብለዋል። ሂማን ራይትስ ዎች የተሰኘው የዓለም አቀፍ የሰብአዊ መብቶች ተሟጋጭ ድርጅት አምስት መቶ ሰዎች በጸጥታ ኃይሎች ተገድለዋል ሲል ዘግቧል። ይኸው የአሜሪካ የውጭ ጉዳይ መስሪያ ቤት ዘገባ የኢትዮጵያን ጠቅላይ ሚኒስትር በመጥቀስ በኦሮሚያ ብቻ አምስት መቶ ሰዎች እንደተገደሉ በጥቅምት ወር ተናግረዋል ይላል። እነዚህን ተገደሉ የተባሉ ሰዎችን ቁጥር አስመልክቶ የመንግስትን አቋም አቶ መሐመድ ሰይድ ለቪኦኤ ይህን ብለዋል። ቁጥሮችን በተመለከተ በመንግስት በኩል የአንድም ሰው ህይወት እንዲጠፋ አይፈለግም። የአንድም ሰው ህይወት በጥልቅ ነው በመንግስት ኮንሰርን የሚወሰድበት ስለዚህ፣ በተደጋጋሚም እንደተገለጸው እና መንግስት የተሰማውን ሀዘን በኢትዮጵያ ህዝብ ስም ለህዝቡ የገለጸበት ሁኔታ ነው ያለው እና የአንድም ሰው ህይወት ቢሆን ትልቅ ዋጋ የሚሰጠው ጉዳይ ነው የሚሆነው እና ቁጥሮችንም እንደዚሁ በተለያየ መልኩ ሶሻል ሚዲያ ላይ የሚለቀቀው በተለያየ ማህበራዊ የመገናኛ ብዙሃን፣ በተለያዩ ሚዲያዎች የሚገለጸውን ዝም ብሎ ወስዶ ኃላፊነት በጎደለው መልኩም ማስተላለፍ ተገቢ አይሆንም። ስለዚህ ገለልተኛ አጣሪ አካል አለ። ይህ አጣሪ አካል በቀጣይ ሂደቱን ጨርሶ ይፋ የሚያደርግበት ሂደት ነው ያለውና ይህንኑ መጠበቅ ተገቢ ነው ብዬ ነው ማስበውና በዚህ መልኩም ስቴት ዲፓርትመንት ቢሆን በዚህ አይነት መልኩ ቁጥሮችን ሲያወጣ ከትክክለኛ መረጃ ላይ መነሳት አለበት እና ይሄ አሁን መንግስት በእነዚህ ቁጥሮችም ሆነ በሌላ እንደው እስከ ዛሬ ድረስ ባለው ሁኔታ በተፈጠረው አጋጣሚ የሞቱ ሰዎችን፣ የተገደሉ ሰዎችን ቁጥር ገና ያጣራል ብለን እንጠብቅ። ገለልተኛ አካል ያጣራል። ገለልተኛ አካል ያጣራል ስል በህገ መንግስቱ እውቅና ያገኘ አካል፣ በህገ መንግስቱ እውቅና ያገኘ አካል ስል የኢትዮጵያ ሰብአዊ መብት ኮሚሽን በህገ መንግስቱ ተቆጥሮ የተሰጡ ተግባራት ኃላፊነቶች አሉት በዛ መልኩ በገለልተኝነቱ ከዚህ ቀደመም እንደታየው ፕሩቭ እንደተደረገው በተጨባጭ ኢካሌ ከክሌ ሳይለይ ማለት ነው። የተፈጸሙ ችግሮችም ካሉ በግልጽ ተጠያቂነትን በሚያሰፍን መልኩ ከህዝብ ተወካዮች ጀምሮ ለሚመለከታቸው አካላት ለመላ ኢትዮጵያ ህዝብ ይፋ የሚያደርግበት አሰራር ያለውና ይህን አሰራር ነው መጠበቅ ያለብን እንጂ እንዲሁ ከተለያየ አካላት በተለይም ፖለቲካዊ ፍላጎት ካላቸው አካላት ያገኘነውን መረጃ ቁጥር አንስተን መስጠትና ይህንን ደግሞ እንደ መረጃ አውጥተን መበተን የለብንም የሚል አስተሳሰብ ነው ያለኝ። እንጠብቃለን ማለት ነው፣ እንጠብቃለን። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ የዴሞክራሲና የሰብአዊ መብቶች ከበሬታ ለኢትዮጵያ የህልውና ጉዳይ እንደሆነ ገልጸው፣ ስለዚህም ሀገር በቀል ዴሞክራሲ በኢትዮጵያ ስራ ላይ እየዋለ እንደሆነ ተናግረዋል። ከአሜሪካ መንግስት ጋር አያሌ ጉዳዮችና ቁም ነገሮች የኢትዮጵያ መንግስት በከፍተኛ ትብብር እየሰራ እንደሆነም አስታውሰዋል። መለስካቸው ማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ ስናስተናግዳቸው ያመሸነው ሄኖክ ሰማ ጊዜርና መስታወት አድራጋው ነበር። መልካም ማርቻ የትያልን ከሞክቢሊያ በሮ ጋር በመሆን ዲጄ ፋትስ ሙዚቃ መርጧል። እናመሰግናለን። መልካም